መዝናኛ በአፍሪካውያን የሙዚቃ ሙዚቃ ድግስ ለንደን፣ ከተማዋ በሁሉም አቅጣጫ የበለጠ አምሮባት በተለየ ደምቅ አሰንብታለች። በዛሬው የመዝናኛ ዝግጅታችን የምናቀርበው ይሆናል፣ አብራችሁን ቆዩ። ተከታታይ ቀናት የሙዚቃ አፍቃሪዎችን ሲያዝናና ከባህሉና ከወገኑ የራቀውን ደግሞ መልሶ ወደ ኋላ ከማንነቱ ጋር ሲያቆራኝ የአፍሪካን ጥልቅ የባህል ባለሀብትነት ሲያስተዋውቅ የሰነበተው የለንደን የአፍሪካውያን የሙዚቃ ድግስ በዓለም የሙዚቃ ደረጃ አሉ የተባሉትን አፍሪካውያን ድምፃውያንን አካቶ የያዘ ነበር። ይህ የሙዚቃ ድግስ ለ13ኛ ጊዜ የተዘጋጀ የአፍሪካውያን የሙዚቃ ድግስ ነው። በመላው ለንደን በተለያየ አቅጣጫ ባሉ ሰባት አዳራሾች ሲካሄድ ቆይቷል። ከመስከረም 18 እስከ 27 እንደ አውሮፓውያን አቆጣጠር ወይም ከመስከረም 7 እስከ 16፣ የጋናው ተወዳጅ ኢቦ ቴይሎር፣ የደቡብ አፍሪካ ጆሲ ከነበሩት ታዋቂ ድምፃያኖች መካከል ነበሩ። አላማው የአፍሪካን ሰፊ ባህልና ያልተዳሰሰ ውበት በሙዚቃ ለአውሮፓውያን ለማስተዋወቅና ለማሳየት ነው። ከዛም አልፎ መድረኩንና እድሉን አግኝተው አደባባይ መውጣት ያልቻሉትን ተሰጦ ያላቸውን አፍሪካውያን የኪነ ጥበብ ሰዎች እድሉን እንዲያገኙ ማድረግ ነው። የለንደን የአፍሪካን የሙዚቃ ዝግጅት አዘጋጅና መስራች ቢያ አዲባጋባ ከዛሬ 13 ዓመት በፊት ስንጀምረው በአጠቃላይ ለስራ እድልና መድረክ ለማግኘት ስላልቻልን ነበር ሲል በስልክ አጫውቶኛል። የምንሰራው ስራ ለንደን መድረኩን ማግኘት አልቻልንም። በወቅቱ ራስን ከግድግዳ ጋር እንደማጋጨት ነበር against ስራችንን ለማቅረብ የተለያዩ በሮችን አንኳኳን፣ ቦታዎችን ፈለግን። ነገር ግን የምንወደውንና የምንፈልገውን ስራ መስራት አልቻልንም። እናም መጨረሻ ላይ ዝም ብለን ቅሬታ ከምናሰማ የራሳችንን ነገር ለምን አንሰራም ብለን ጀመር ነው። በ2003 የዛሬ 13 ዓመት የለንደን አፍሪካውያን የሙዚቃ ፌስቲቫል ሲዘጋጅ የቀረበው በአንድ መድረክ ብቻ ነበር። አሁን ግን በየአመቱ በለንደን የተለያየ አቅጣጫ ባሉ መድረኮች የተለያዩ ታዋቂ አፍሪካ ሙዚቀኞችና አዳዲስ ብቅ ብቅ ያሉ ወጣት ድምፃውያንም ጭምር ተሳታፊ ሆነውበታል። ወጣት አማሬንታ የሶማሌ አዲስ ወይም ወጣት ድምፃዊ በመባል ይታወቃል በብሪታንያ በሚኖሩ የሶማሊያ ተወላጆችና የሙዚቃው አፍቃሪያን ዘንድ የወጣት ሶማሊያን መለያ ወይም መጠሪያ ይሉታል። ሙዚቃው ጆሮም ቀልብም ይማርካል። እንዲህ አይነቱን ዝግጅት ስንወጥን ትልቁ ችግር የነበረው የገንዘብ ችግር ነበር ሲል የገለጸልኝ የሙዚቃ አዘጋጅ ቢያ አዲባ ጋባ፣ ሲጀመር ትልልቅ የሙዚቃ ኮንሰርት ለማዘጋጀት የሚበቃ ገንዘብ ማግኘት ስላልቻል ነበር፣ በተለያየ መጠነኛ አዳራሽ ያዘጋጀ ነው። አሁን ያ ችግራችን የፈጠረው ብልሃታችን የውበታችን መገለጫ ሆኗል። ገንዘብ በመበደር ሙዚቀኞችን ከዝግጅት በኋላ በመክፈልና በመሳሰሉት ችግሩን ለመቋቋም ሞክረናል። በለንደን ከተማ በደቡብ ምስራቅ ቀጠና የሚገኘው የካናዳ ወተር የባህል ማዕከል ሮብለት የተስተናገደው የኢትዮጵያ ሙዚቃ ነበር። ካናዳ ወተር ብሎ ኢትዮጵያውያንን ማገናኘት ትንሽ ያዳግታል። ምክንያቱም በአብዛኛው የሚያዘወትሩት ቦታ አልነበረምና። ጁብሊ ላይን ከተሰኘው የባቡር መስመር እንደወጡ የሚገኘው ይህ የባህል ማዕከል ያለ ልማዱ በኢትዮጵያውያን በኢትዮጵያ ሙዚቃ ወዳጆችና አድናቂዎች በአኒሻ ሰለሞን ደምቋ አምሽቷል። ሀኒሻ በጀርመን አፍሪካን ኤላይቭ ፌስቲቫል በአሜሪካ ከተለያዩ የዓለም አቀፍ የኪነጥበብ ባለሙያዎች ጋር የአፍሪካ መሬት ቅርምት የሙዚቃ ዝግጅትና በተለያዩ መድረኮች ላይ ስራዋን አቅርባለች። ከዚህ በተጨማሪም የአፍሪካ መልካም የሙዚቃ አምባሳደር በመባል ተሾማለች። አዘጋጁ ሲናገር፣ የአኒሻ ሙዚቃ በጣም የምወደው ሙዚቃዋ እጅግ ግሩም ነው። እናም በአጠቃላይ በጣም ግሩም ልጅ ነች፣ ጠንካራ ሰራተኛ። ለዛም ነው በድጋሚ የመረጥ ናት። እንዲህ አይነቱ መድረክ የበለጠ ከተመልካች ጋር ያስተዋወቃታል ሲል አዘጋጁ ተናግሯል።

አንድ ጊዜ መድረክ ላይ ከወጣ በኋላ ግን ራሴን እረሳዋለሁ፣ በሙዚቃ ወረሳለሁ ብላኛለች ሀኒሻ ሰለሞን። እውነትም መድረኩን ተቆጣጥራ ታዳሚውን በስሜት ቋጥራ የቱንም ያህል መቆየት የሚቻላት ሀኒሻ ከመድረክ ውጭ ቁጥብ ሆና ነው ያገኘኋት። የተመልካቾቹ አመለካከት እንግዲህ የምታየው ያው ዘፈኑን ስትዘፍኒ፣ ሲያጨበጭቡልሽ፣ ተነስቶ ሲደንሱ፣ ከጨረስሽ በኋላ የሚሰጡሽ አስተያየት፣ የሚሰጡሽ ፍቅር በሱ በሱ ነው የምታውቂውና፣ ቆንጆ ነበረ ለኒ በጣም ያለኝ ምንድን ነው አዲስ አበባ ይዤ ነበር የገባሁት። ከዛ ባሻገር ግን በኦሮምኛ ዘፈን ጌረሳ ማለት ወይ ቀረሶ ወይ ፉከራ እንደሚሉት በአማርኛ ለመጀመሪያ ጊዜ እዛ ቦታ ላይ አቅርቢ ያለው ይሄ ለእኔ ልዩ ነበረ፣ ጌረሳው ማቅረቤ። እንደገናም ደግሞ ያው ከሚመጡ አልበሞች ውስጥ ነው ዘፈኖች የወሰርኩት። አንደኛው ደግሞ በአማርኛ እና በኦሮምኛ የዚህ መሬት ቅርምት ጉዳይ ላይ የተመሰረተ ስራ ነው የሰራውት። የተለያዩ የመድረክ ስራዎች ከፊቴ ይጠብቁኛል። ሆኖም ግን አሁን ሙሉ በሙሉ ትኩረቴን ሰጠውት በሁለተኛ አልበሜ ላይ ነው ስትል ተናግራለች። 13ስተኛው የለንደን የአፍሪካ የሙዚቃ ድግስ ከተጠናቀቀ በኋላ ከፍተኛ አስተያየትና አድናቆት ከተሰጣቸው ስራዎች መካከል የሀንሻ ሰለሞን የመጀመሪያው ነው። በቀጣዩ ስራዋ መልካሙን ሁሉ እየተመኘው የዛሬውን የመዝናኛ ዝግጅት በዚሁ አጠናቅቃለው። ቸርን ሰንብት